የኢትዮጵያ መንግስት እስከ ያዝነው ዓመት መጀመሪያ ድረስ ዘልቆ የነበረውንና የኦሮሚያ ክልል በርካታ ቦታዎችን ባዳረሰው ህዝባዊ ተቃውሞ ለተነሱ ጥያቄዎች ምላሽ ለመስጠት ተከታታይ እርምጃዎችን ለመውሰድ ቃል ገብቶ ነበር። ፕሬዚደንት ሙላቱ ተሾመ የተወካዮችንና የፌዴሬሽን ምክር ቤቶችን በመስከረም ወር መጨረሻ ሲከፍቱ ከመንግስት እቅዶች ውስጥ አንዱን እንዲጠቅሰዋል የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤትም የአስፈጻሚውን አካል ስራዎች ውጤታማ ለማድረግ የሚያከናውናቸውን የቁጥጥር ስራ መልካም ጅምሮች የበለጠ ከማጎልበት በተጨማሪ የተያያዝነውን እድገትና ትራንስፎርሜሽን ጉዞ ለማሳካት የሚያግዙ አዋጆችን እንደሚያወጣ ይጠበቃል። ከዚህ አኳያ በዘንድሮ ዓመት የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም ለመደንገግ የሚወጣውን አዋጅ ጨምሮ ሌሎች በርካታ አዋጆች የሚወጡ ይሆናል። በ1987 ዓ ም ሥራ ላይ በዋለው የኢትዮጵያ ህገ መንግሥት አንቀጽ 49 ላይ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለው ልዩ ጥቅም ዝርዝር ወደፊት በህግ እንደሚወሰን ተደንግጓል። በህዝባዊ ተቃውሞ ወቅት ሲነሱ ከነበሩ ጥያቄዎች ውስጥ ኦሮሚያ በመሬት በማኅበራዊ አገልግሎት አቅርቦት በቋንቋና በባህል ጉዳዮች ከአዲስ አበባ ልታገኝ የሚገባትን ጥቅም አታለች የሚል ነበር። የኢትዮጵያ መንግሥት አዋጁን እያዘጋጀ እንደሆነ በተደጋጋሚ ቢናገርም እስከ ባለፈው ሚያዚያ ወር መጨረሻ ድረስ ግን ስለ ህጉ ዝርዝር የተሰማ ነገር አልነበረም። ከሁለት ወር በፊት ሾልኮ ወጣ የተባለ የኦሮሚያ ልዩ ጥቅም የሚያስጠብቅ የህግ ረቂቅ በማኅበራዊ ድረገጾች አማካኝነት ከተሰራጨ በኋላ ከፍተኛ መነጋገሪያ ሆኖ ሰንብቷል። ይህን አወዛጋቢ ሰነድ የኦሮሚያ ክልልም ሆነ የፌዴራል መንግሥት ባለሥልጣናት እንደማያውቁት ገልጸዋል። ሆኖም ትናንት የኦሮሚያ ክልል ሕገ መንግሥታዊ ልዩ ጥቅምን አስመልክቶ በመንግሥት መገናኛ ብዙሃን የቀረበው መግለጫ ሾልኮ ወጣ በተባለው ሰነድ ላይ የተነሱ ጉዳዮች መካተታቸውን አመልክቷል። የትናንቱ መግለጫ ሾልኮ በወጣው ሰነድ ላይ ላወዛገቡ አንቀጾችና አገላለጾች በተሰጡ ማስተካከያዎችና ማስተባበያዎች የተሞላ ነው ሲሉ ይተቸዋሉ። ዓመታዊ የሥራ ማጠናቀቂያው ሰኔ 30 የሆነው የተወካዮች ምክር ቤት የትኛውን ጊዜ አግኝቶ በአዋጁ ረቂቅ ላይ እንደሚወያይ የጠየቁም ነበሩ። ምክር ቤቱ በነገው መደበኛ ስብሰባው ሊመለከታቸው ካቀዳቸው አስራ ሶስት አጀንዳዎች መካከል የአዋጁ ረቂቅ አለመካተቱን በተወካዮች ምክር ቤት የሕግ አወጣት ክትትልና ቁጥጥር ሙያዊ ድጋፍ ዳይሬክቶሬት ዳይሬክተር አቶ ሰመረ ሳሶ ለዶይቼ ቬለ ተናግረዋል። እንግዲህ እኔ እስካሁን ድረስ ማውቀው በነገ አጀንዳ አለመካተቱን ነው። የሚካተተው በአሰራር ነው። አሰራሩ አፈ ጉባኤው ጋር ይደርሳል። አፈጉባኤው ለምክር ቤት አባላት እንዲደርስ በአጀንዳ እንዲያዝ ያደርጋሉ። ስለዚህ በሚቀጥሉት ሳምንታትም ጊዜ አለ እስከ ሰላሳ ድረስ ኢቨን ከሰላሳም በኋላ በሕጉ በተሰጠው ስልጣን መሰረት ምክር ቤቱ ስራ ካለ በራሱ ውሳኔ ኤክስቴንድ ማድረግ ስለሚችል የሚ የሚቀጥለው ሳምንት ስላለ ይሄ ነው ማለት አይቻልም ገና ስለሆነ የኦሮሚያ ልዩ ጥቅምን አስመልክቶ የቀረበውን መግለጫ የተመለከቱት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ አዋጁ የተፈጠረውን ችግር የሚፈታ ሳይሆን በራሱ ችግር የሚፈጥር ነው ሲሉ ለዶይቸ ቨለ ተናግረዋል አገዛዙ ህዝቡን እርስ በርሱ በማያያዝ የራሱን እድሜ ለማራዘም የተጠቀመበት ስልት ነው ሲሉ አዋጁን አጣጥለውታል እንደ ዜጋ ጥቅማቸው ሳይከበር መጀመሪያ እያንዳንዱ ዜጋ ማለት ነው ኛ ተናጋሪ የሚሆን አማርኛ ተናጋሪ እንደዚህ ጋር ያለው ጥቅም ሳይከበር ስለልዩ ጥቅም ማውራት በራሱ ትክክል አይደለም፣ የሚል ነው መነሻው። እንግዲህ እነዚህ ለባለፈው ለሁለት ሺ ስምንት ህዝባዊ ተቃውሞ መነሻ ከሚባሉት አንዱ ነው። እንግዲህ አዲስ አበባ እና የኦሮሚያ ክልል ኬዝ እነዚህን መንግስት በትክክል መፍታት እንዳልፈለገ የሚያሳዩ ናቸው። እነዚህ ከዛ ይልቅ ህዝብና ህዝብ ማጋጨት አንዱ ተጠቃሚ አንዱ ቆመው የሚያይ የሚያስመስል ላፈጻጸም በጣም የሚቻል የማይመስል ነገር ግን ህዝቡን ለማቃቀር ሆን ብሎ ታስቦበት በተንኮል የተሰራ ነው የሚመስለኝ። ለመፍትሄ ሳይሆን ለኮንፊዥን የተፈጠረ አገዛዝ ስለሆነ እንግዲህ ብዙ ላይ ደንቅ ይችላል። የህዝቡ የመጀመሪያ ጥያቄ በመረጥናቸው ሰዎች እንተዳደር የሚል ነው የሚሉት አቶ የሸዋስ ህዝቡ በመረጣቸው ሰዎች ሲተዳደር የፈለገውን ጥያቄ ማንሳት ይችላል፣ የሚጠየቀውም አካል መታወቅ ይችላል ባይናቸው። አሁን ባለው ሁኔታ ጠያቂውም ተጠያቂውም ራሱ ኢህአዲግ በመሆኑ የህዝብ ጥያቄ ተመልሷል አሊያም የህዝብ ጥቅም ተከብሯል ለማለት እንደሚቸገሩ ተናግረዋል። ፓርቲያቸው የአስቸኳይ ጊዜ አዋጁ ከተነሳ በጉዳዩ ላይ ህዝብን ለማነጋገር እቅድ እንዳለው ገልጸዋል። የአዋጅ ረቂቁን አስመልክቶ በዶቼ ቨለ ላይ የፌስቡክ ገጽ በርካታ ተከታታዮቻችን አስተያየታቸውን አጋርተውናል ዴቪድ ፍራውል የተባሉ የፌስቡክ ተጠቃሚ ውሳኔው የኦሮሞን ህዝብ ጥያቄና የህገ መንግስቱን አንቀጽ 49 ንዑስ አንቀጽ 5 ጠቅላላ ሀሳብ መተንተን ተስኖታል ይህም የሆነው ከመነሻው ከሁሉም የህብረተሰብ ክፍል የተውጣጡ የህግ ምሁራን አለመሳተፋቸው ማሳያ ነው ውሳኔው የተጣላ ሳይኖር አስታራቂ ይመስላል በሚኒስትሮች ምክር ቤት እንዲህ አይነት አገላለጹ ትርጉም የጎደለው ነገር አይቼ አላውቅም ብለዋል። በዋትሳፕ አድራሻችን አስተያየታቸውን የላኩልን ስማቸውን ያልጠቀሱ አድማጫችን የኦሮሚያ ልዩ ጥቅም መከበሩ ጥሩ ውሳኔ ነው ይላሉ። የኦሮሚያ ልጅ እዛ በራሷ ቋንቋ መማር እንዳለበት ሁሉም ነገር ጥቅማ ጥቅሞች ማግኘት እንዳለበት ነው የምረዳ። የሰው ልጅ አባቱን ስወርስ ነው የሚያምረው። የኦሮሚያ እስከሆነ ድረስ የኦሮሚያ ልጅ ጥቅም ማግኘት አለበት። መሬቱ የራሱ መሆን አለበት። ይህ ነገር ደግሞ እኛ ምንድን ነው እንደግፋለን ብዬ ነው የምገምተው።